የደርግ መንግስት ከስልጣን ተወግዶ ኢህአዴግ ስልጣን ላይ የወጣበት 25ኛ የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች በመከበር ላይ ይገኛል። በዚሁ መነሻ ባለፉት 25 ዓመታት በተለያዩ ዘርፎች ኢትዮጵያ ውስጥ ስኬት ተመዝግቧል ይላሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ተቃዋሚዎች ደግሞ የኢህአዴግ 25 ዓመት የስልጣን ዘመን በተለይም በፖለቲካው መስክ ያለ ውጤት የባከነ ነው ሲሉ ይናገራሉ። እስክንድር ፍሬው ከአዲስ አበባ ዘገባ ልኳል፣ ቀጥሎ ይቀርባል። 25 ዓመታት በኢህአዴግ አመራር ይሄው የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች እየተከበረ ነው። በከተማዋ የተለያዩ አቅጣጫዎች የሚታዩ መፈክሮች፣ በዚሁ ርዕስ ላይ ያተኮሩ የመገናኛ ብዙሀን ዘገባዎችና ሌሎች እንቅስቃሴዎችም ይህንኑ ያጠናክራሉ። በ25ቱ ዓመታት ውስጥ ተገኙ የተባሉ ስኬቶችም እየተዘረዘሩ እየተወደሱ ይገኛሉ። የብር ኢዮቤልዩ በዓሉን አስመልክተው ከሀገር ውስጥ የመገናኛ ብዙሀን ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ግንቦታ የሶስት ምዕራፎች ሽግግር ነው ብለዋል። አፋኝ የነበረው አህዳዊ ስርዓት ተወግዶ የአገሪቱን ህዝቦች ብዝሀነትና ፍትሐዊ ተጠቃሚነት የሚያረጋግጥ መንግስታዊ ስርዓት ተተክሏል። እንደ እርሳቸው አባባል ይህ የመጀመሪያው ሽግግር ነው። የተለያዩ አስተሳሰቦችን የሚያስተናግድ የመድብለ ፓርቲ ዲሞክራሲ እውን ሆኗል የሚለው ደግሞ በሁለተኛነት ተጠቅሷል። ሶስተኛው ሽግግር የነጻ ገበያ ኢኮኖሚ መረጋገጡ እንደሆነም ጠቅላይ ሚኒስትሩ ጠቅሰዋል። በእነዚህ ወሳኝ ሽግግሮችም ባለፉት ሃያ አምስት ዓመታት መሰረታዊ ለውጥ ለማምጣት የሚያስችል መደላድል የፈጠረ ስኬት መመዝገቡን ገልጸዋል። ግንቦት ሃያ ለአገራችን መሰረታዊ የሆነ የስርዓት ለውጥ ያመጣች ቀናት እና መሰረታዊ ለውጡ አገራችን የነጻ ገበያ የካፒታሊስት ኢኮኖሚ መገንባት አለባት የሚል መሰረታዊ የሆነ የስርዓት ለውጥ የተከሰተበት ነው። ሁለተኛው የበርካታ ብዝሃነት የተሞላበት ሀገር እንደመሆኑ መጠን የተለያዩ ፍላጎቶች የተለያዩ ምኞቶች እና ህዝቡም በአጠቃላይ የሚፈልጋቸው ነገሮች በርካታ ስለሆኑ ይሄንን አስተሳሰብ፣ ፍላጎት፣ ፍልስፍና፣ የተለያዩ እምነቶች ሊያስተናግድ የሚችል መሰረታዊ የስርዓት ሁኔታ መትከል ያስፈልጋል በሚል የመድበለ ፓርቲ ዲሞክራሲያዊ ስርዓት በሀገራችን መገንባት አለበት ተብሎ የተወሰነው ነው። በሶስተኛ ደረጃ በእነዚህ ማዕቀፍ ውስጥ መላው የሀገራችን ህዝቦች ከዚህ በፊት የነበረውን የአድሎ፣ የግፍ፣ የጭቆና ነገር አብቅቶ ፖለቲካዊ መብቱን የማግኘት ብቻ ሳይሆን እኩል እድል ተሰጥቶት ፍታዊ ተጠቃሚ የሚሆንበትን የስርዓት ለውጥ የማምጣት ጉዳይ ነው። በተቃዋሚዎቹ ዘንድ ግን ሀያ አምስቱ የኢህአዴግ አመታት እንደ ስኬት አይጠቀሱም። የመድረክ ምክትል ሊቀመንበርና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ኢህአዴግ በሁሉም መመዘኛዎች ውድቋል ይላሉ። ኢህአዴግ መሰረታዊ በሆነ በይፋ በአደባባይ ቃል የገባቸውን ነገሮች ሶስቱ ናቸው። መሰረታዊ የምንላቸው ኢህአደግ አብዮት የሚባለውም እነሱን ነው። መደበለ ፓርቲ ዲሞክራሲ ወይም ብዙሃን ዲሞክራሲ ነው። አልተሳካለትም። ከምንጊዜም በላይ የአንድ ፓርቲ አምባገነናዊ ስርዓት ነው ኢትዮጵያ ውስጥ ያለው ህግና ፍትህ እየጠፋበት ከዛ ደግሞ ሁለተኛው ብሔረሰቦች ብሔረሰቦች እኩልነት ብሔረሰቦች እኩልነት ነው ጠዋትና ማታ ይህን መሰረታዊ በሆነ መንገድ የኢትዮጵያ ብሔረሰቦች መሀል ያላቸው ግንኙነቶች ሻክሮ በማየው መንገድ ተገፍቶ ለበለጠ ቅራኔ ምናልባትም ለበለጠ አደጋም እኛን ሊዳርግ በሚችል ደረጃ ልጅ ልጆቻችንን ሊዳርግ በሚችልበት ደረጃ ነው እየተገፋ ያለው። ስለዚህ ሀቀኛ ፌዴራሊዝም የሚባለው ነገር ተረት ሆኖ ነው የቀረው። ሶስተኛ የብልጽግና ጥያቄ ነው። ኢህአዴግ ጠዋትና ማታ 11 በመቶ 11 በመቶ አሁን ኢህአዴግ ወዳጆችን መስማት ሰልችቷቸው ወደ አራት ነጥብ አምስት ነው ወደዚህ እዚህ። ስለዚህ እነዚህ ባዶ መፈክሮች ለኢትዮጵያ ህዝብ ህይወት ወደ መለወጥ አልሄዱም አልተሸጋገሩም። በአዲስ አበባ ከተማም ሆነ ወጥታችሁ ከዞራችሁ ኢትዮጵያ የምትባለዋ ነገር በደምብ ካያችኋት በተለያየ ዓለም ውስጥ እኮ እንደምንኖር ነው። የኢህአዴግ ዓለም ሌላ ነው። የኢትዮጵያ ህዝቦች የሚኖሩበት ዓለም ሌላ ነው። የተለያዩ የተቃውሞ እንቅስቃሴዎችን የመሩት የአገሪቱን ወቅታዊ ሁኔታ በተመለከተም መጽሐፍ ያሳተሙት አቶ ልደቱ አያሌው ሌላው አስተያየት ሰጭ ናቸው። ሃያ አምስቱ ዓመታት የኢህአዴግ የስልጣን ጊዜ ነጭም ጥቁርም ነው ይላሉ። በአስራ ሰባት አመት በስልጣን ላይ የነበረው ወታደራዊ አምባገነን መንግስት ከስልጣን የተወገደበት እለት ነው። ያ መንግስት ደግሞ በእኔ እምነት ጥሩ መንግስት ስላልሆነ ያ በጎ በጎ ውጤት ነው ማለት ይቻላል። በዛ ምክንያት ደግሞ ለሰላሳ አመት ያህል ሀገራችን ውስጥ የነበረው ጦርነት ቆሞ አንጻራዊ ሰላም የተገኘበት ነው። ስለዚህ ይሄ አንዱ በጎ ጎኑ ነው። አሁንም በበጎ ጎንነት እንግዲህ ከዛ በኋላ አዲሱ መንግስት ሲመጣ ቢያንስ አለም አቀፍ እውቅና ያላቸው የሰብአዊ መብት የዲሞክራሲ መብቶች ህገ መንግስታዊ እውቅና ያገኙበት ሁኔታ ነው በሀገሪቱ ለመጀመሪያ ጊዜ ማለት ነው ይሄም እንደ በጎ ነገር ሊቆጠር የሚችል ነው እንግዲህ በ ሀያ አምስት አመቱ ደግሞ ድምር ውጤቱን ስናየው በኢኮኖሚ ረገድ በተለይም ደግሞ በት ግንባታ በትምህርት መስፋፋት በጤና መስፋፋት ደግሞ አገሪቱ በታሪኳ አይታ የማታውቅ አይነት እድገት አሳይታለች ይሄ በጎ ጎኑ ነው ማለት ይቻላል ግን አሉታዊውን ጎን ደግሞ ካየ ነው በአንድ በኩል እንግዲህ ኢትዮጵያ አንድ የነበረች ሀገር ሁለት ተከፍላ ኤርትራና ኢትዮጵያ የሆነችበት ኢትዮጵያ ለዘመናት ይዛው የኖረችውን የባህር በር ያጣችበት እለት ነው ግንቦት ሃያ ከዛ በኋላ ባሉትም ሂደቶች ቅድም ያልኳቸው የዲሞክራሲና የሰብአዊ መብቶች ከወረቀት አልፈው በተግባር መተርጎም ያልቻሉበት በአጠቃላይ ስናየው ደግሞ ከፖለቲካ አንጻር በተለይ አንድ ሁልጊዜ ስለ አንድነት እየሰበከ በስልጣን ላይ ለመኖር ይፈልግ የነበረ ወታደራዊ መንግስት ወድቆ፣ ሌላ ስለ ልዩነት እያወራ ዘላለማዊ ስልጣን ላይ መቆየት የሚፈልግ አምባገነናዊ መንግስት እንደገና የመጣበት ነው የሆነው። እናም ተቃዋሚዎች በተለይም በፖለቲካው ረገድ የሚታይ ለውጥ አለመምጣቱን መናገራቸውን ቀጥለዋል። ሰሞኑን ከተጨማሪ አስተያየቶች ጋር እመለሳለሁ። ከኢህአዴግና ከመንግስት ወገን ተጨማሪ ቃለ ቃለምልልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። እንደተሳካ በዚህ ርዕስ ላይ የሚሉትን በሌላ ዘገባ ለማቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።